የፋሲካ ገበያ በአንዳንድ ሸቀጦች ላይ የዋጋ ጭማሪ ማምጣቱን ነጋዴውም ሆነ ሸማቹ ይስማማል። በከብቶች ዋጋ ላይ ደግሞ የዝናብ እጥረቱ ተጽዕኖ እንዳለው ግምታቸውን የሰጧሉ። ዋጋ ቢጨምርም ታዲያ በፋሲካ እርድ የማይቀር ነው የሚሉም አሉ። መለስካቸው አመሃ ገበያውን በጥቂቱ ቃኝቶታል። በአዲስ አበባ የፋሲካን መቃረብ ከሚያሳዩ ምልክቶች አንዱ መታየት ከጀመረ ቀናት ተቆጥረዋል። ይህም የበግ ነጋዴዎች በየመንደሩ እየገቡ በግ መሸጣቸው ነው። ለማንኛውም ግን የበጉም ሆነ የሌላው የፋሲካ ገበያ የሚደራው ከዛሬ እስከ ነገ አመሻሹ ድረስ ባለው ጊዜ እንደሆነ ይታወቃል። በአዲስ አበባ ደግሞ ሞቅ ያለ ግብይት ከሚታይባቸው አንዱ የሳሪስ ገበያ ነው። በሳሪስ ገበያ በግ፣ ዶሮ፣ እንቁላል፣ ቅቤ፣ ቅመማቅመም እና የተለያዩ ከበዓሉ ጋር ይሄዳሉ የሚባሉ ሸቀጣሸቀጦችን ማግኘት ይቻላል። መጀመሪያ ያቀናሁት ወደ በግ ተራ ነበረ። ያገኘሁት የበግ ነጋዴም አሳምነው ወንዶሰን እንደሚባል ነግሮኛል። በጎችና ፍየሎች ይዟል። ከጅሩና ከግንጭ ፍየሎች፣ በጎችና ጥቂት ፍየሎችንም ከደብረ ብርሃን እንደሚያመጣ አስረዳኝ። የሁሉንም የዋጋ ስዕል ካለፈው የገና ገበያ ጋር አወዳድሮ እንዲነግረኝ ጠየቅኩት። ከገና ጋር የሆኑ ትንሽ ጨማሪ ያለው ቢያንስ በአንድ በግ 200 ብር፣ 300 ብር ጭማሪ ያለው እና ትንሽ ከመጀመሪያው ጨበጥ ብሏል። ግን አሁን አመት ባሉ እየቀረበ እየቀረበ ሲመጣ አሁን እነዚህ ከሳምንት በፊት የገቡ በጎች ትንሽ ወደድ ይላሉ። አሁን አመት ባሉ ሲደርስ ገበሬው ለአመት ባሉ ስለደረሰበት ለቀቅ አድጓል። ቶሎ ሸጦ ሌላ እንዲተካ መሰለኝ። አሁን ደና ነው። አሁን እንደው ትልቅ በግብ ስንት ሸጠዋለ? ትልቅ በግ አሁን እዚህ ጋር ከፍተኛ በግ ያለኝ እስከ 42 የሚሸጥ አለ አራት ሺህ ሁለት መቶ አለ። ፍየል እስከ 55 አለ፣ 5500 ብር አው መካከለኛ ፍየል 2700 ብር አለ። ዝቅተኛ በግ 22 2200 ብር አለ። እንደው ትንሽ የምትለው ስንት ነው? እንደው ጠቦት ነው ግድ የለም ብለህ የምንለቀው ጠቦት ነው። እንደው ቤተ ዘመድ መጣከል 18 ነው። አው 18 ከዛ በታች የለም አው የለም። ትንሽ ጨምሯል። እንደ ድሮ አይደለም። እንደ ድሮ ቢሆንማ በ12 በ14 የሚገኝ ነበር፣ ግን ጨመረ ትንሽ ዝናብም ስላልጣለ ገበሬው ጋር ትንሽ ከብት ጨበጥ አድርጓል ዝናብ አልጣለም አጥሯቸዋል ተወዶብናል ዋናው አለመቅረቱ ነው በዓላችንን በረንብ ለማክበርና እኛም ደንበኞቻችንን ለማስደሰት ከየትም ከጎድጓዳም ገብተው ቢሆን አመተናል በጣም እናመሰግናለን መልካም ለሁላችሁ በመገቢያ የሚታየውን ሌላ ገጽታ ደግሞ የነገረኝ መሐመድ እባላለሁ ያለኝ የበግ ነጋዴ ነው ትልቅ ነው የሚባል በግ ወይንም ፍየል ዋጋ ምን ያለው? ትልቅ የሚባለው አምስት ሺህ ብር አለ። አይተዋል በጉ እስከ አራት ሺ ሰባት መቶ ምናምን እንደ ጊዜው ይሸጣል እኮ ከዛም በላይም ይሸጡም አሉ። ያው የገበያው ዋጋ ነው እንጂ እነግርህ እነዚህ የማያቸው በጎች ግን ከምዕራብ ኢትዮጵያ የሚመጡ ነው የሚመስሉት። ከጅማ ናቸው፣ የጅማ በጎች ናቸው። እነሱ ውድ ናቸው ማለት ነው፣ ለየት ያሉ ናቸው። ስጋቸውም ሽንጣቸውም በቃ ሙቁት ስለሆነ በጣም ዋጋቸው በጣም ትልቅ ከሌሎቹ ለየት ያለ ነው። እስቲ ካለፈው ከገና ጋር እያስተያየው አደረክ ትነግረኛለህ። ዋጋው ጨምሯል አሁን ትንሽ። ምን ያህል ጨምሯል? እስኪ በአንድ በግ ነው። በአንድ በግ ሁለት መቶ ብር መቶ ብር ይጨምራል። ለምንድን ነው ግን የጨመረውን ብለህ የምታስበው አንተ? በየዓመቱ ማለት ነው። ያው ኑሮ እድገት ሲኖር ያው ዋጋ ጭማሪ ይኖራል። ፍላጎት ሲጨምር ያው ዋጋ ጭማሪ ይኖራል ማለት ነው። ብዙ ገዢ ይመጣል። አዎ ገዢ ይመጣል። አሁን አሁን እስካለው ገበያ ቀዝቃዛ ነው። ያው ቀዝቃዛ ነው እንደባለፈው አይደል ያው ካሁን በኋላ ያለው ነገር አልታወቀም። ያው ያው ከነገና ተነገወዲያ ነው። ነገ በተለይ መቼም እየቀረበ ሲሄድ አመት ባሉ የሚፈልገው ሰው አዎ፣ ነገ ሁሉንም ይገዛል። በቃ ያለው እንደአቅሙ እንደ ቤቱ ይገዛል። ያው ነገ ይገዛል ብለን እንጠብቃለን። ሸማቾችስ ምን ይላሉ? ወይዘሮ መሰረት እባላለሁ ያሉኝን ሴት የፋሲካ ገበያ እንዴት ነው ብዬ ጠየኳቸው። እገዛለሁ ግን አመት በዓል ላይ እንደዚህ ያልገዛም፣ ቀድሜ ነው መገዛው ወይንም ደግሞ ካለፈ በኋላ ነው ማለት ሊደርስ፣ የዕለት ሁለት ነው የዕለት ሁለት ወይ ነው። ለምን ነው የሚያደርጉት? ዋጋውን ለምን ይቀንሳል በሚል ነው በሚል ግን፣ ዛሬ ያው ጊዜውን ለመጠቀም እንዴት ነው ሲያዩት፣ ገበያው ውድ ነው በጣም አሁን። ባለፈው በገና ጊዜ አይተውታል። ምን ሲያወርዱት ደል ያው ነው ያኔም፣ እንዲህ ያህል ርካሽ አላየንም። ግን አሁን የበለጠ ደግሞ ያው ለቀኑ ስለቀረበ በዓል ስለሆነ ያስወድዳሉ። በጣም ነው የሚያስወድዱት። ወደ ዶሮ ገበያ ገባሁ። ዶሮ ስንት ነው? ትንሹ ሁለት መቶ ትልቅ የምትለውስ ሦስት ተወዷል። ዋጋው ካለ ከገና አይ፣ ከገና አዎ፣ ትንሽ ጨምሯል። ምን ያህል ጨምሯል? አንድ 30 ብር አይደል? እንደዛ ጨምሯል። 50 ብር እንጨም 50 ብር ይጨምራል። ለምንድን ነው? እኔ እንጃ። እንግዲህ አናውቀውም፣ አናውቀውም እንግዲህ ከቦታ ዶሮ የለን ዘንድሮ። ገዢዎቹስ እንዴት ትላላችሁ? አይ ጥሩ ነው፣ ጥሩ ነው። ያው እንደምንሰማው ነው እንግዲህ ያው ልንገዛ እየመጣ ነው። የግድ መገዛት አለበት፣ አለ ያለው ሰው መቼም ሳይቀም ሳያደርግ የግድ እንደ ቅቧችን እየገዛን፣ ጥሩ ነው ጥሩ ነው። አዎ ምን ያህል ጥሩ ነው ጨምሯል? እንደሚሰማው ከሆነ እንደ ቅቧችን እንገዛለን። ያለው ጨምሮ ይገዛል፣ የሌለው ዝቅተኛውን ይገዛል። እንደ ቅቧችን እንቀምሳለን ማለት ነው። አንዱ አራት ቢገዛ፣ እኔ ደግሞ ቀላሉን በሁለት በሁለት ቀምሳ ገዛል። ለፖንት ነበር ገዝስ ባለፈ ዓመትም ደንበኛ የሱ ነው። እስከ 3 ገዝቻለሁ። ትልቁ ነው እስከ 3። ዘንድሮ ግን ጨምሯል፣ 50 ብር ለውጥ አለው። የእንኩላል ዋጋም ከ3 ብር ከ50 እስከ 3 ብር ከ75 እንደሚደርስ አይቻለሁ። ዓይን ዓለም የቅቤ ሱቅ በደንበኞች ሰልፍ ተጨናንቋል። ከስፍራው ጠባብነት አኳያና በገበያው ትርምስ መካከል ጋዜጠኛን ማናገር ቅንጦት ቢመስልም ወይዘሮ ዓይን ዓለም ስራቸውን ሳያቋርጡ ጥቂት ሴኮንዶች ሰጥተውኛል። ሸኖ 250 ብር፣ ለጋ 200 ብር፣ ማዕከለኛ 190፣ በሳል 180 ብር፣ የጎጃም የጎጃም 180፣ በሳሉ ማዕከለኛ 200 ብር ለጋ ሁለት መቶ ማዕከለኛው 190 የወለጋ ማክ በሳል ነው ወለጋ። ምን ያህል ጨምሯል? ካምናው ካምናው ምንም ብዙም አልጨመረም። ያው ነው። አዎ፣ በዓመት በዓመት በዚህ ወቅት ይጨምራል። አንድ ሀያ ብር ጨምሯል መሰለኝ። አዎ፣ በዓመት በዓመት ወቅቱ ነው፣ ይጨምራል። በአዘቦት ከጥ ማለት ነው። በአዘቦት ሳይሆን አሁን መስከረም፣ ጥቅምት፣ ኅዳር፣ ታኅሣሥ ጥር ድረስ አንድ አይነት ዋጋ ነው። ከክረምቱ ጋራ ከጥር በኋላ ይጨምራል፣ ፀሐዩም እየባሰ ስለሚሄድ እየጨመረ ነው የሚሄደው። በጣም አመሰግናለሁ። Yeah.